ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። እናቶች በጣም በሁለት ባለታሪክ እናቶች ላይ እመሰጣለሁ። በዋናነት እቴጌ ጣይቱ ብጡል ብርሃን ዘኢትዮጵያ እና በመጽሐፍ የርዕስም የርዕስም እንዳልኳቸው ሊቅተ ሊቃውንት ወይም የቅኔዋ ንግሥት እማሆይ ገላነሽ አዲስ ሁለቱ በጣም ቆይቷል። የእነሱን ታሪክ እንደው ማንበብ ማየት ትችልም ደግሞ ለመጻፍ የሞከሩ ቀደም ብዬ ነው እና በእነሱ ታሪክ ላይ ነው የምነሳ። መሰንበቻውን ወዲህ ወደ ዩናይትድ ስቴትስ ብቅ ያሉ የቋንቋና የሥነ ጽሑፍ ሰው፣ የበርካታ መጽሐፍት ደራሲ፣ የሃይማኖታዊ አስተምህሮ አዋቂና በዘመናዊ ትምህርትም የገፉ ናቸው። በዛሬው የቅምሻ ዝግጅታችን የምንተዋወቃቸው እንግዳ ሊቀህሩያን በላይ መኮንን ነው። የ136 ዓመት ዕድሜ የጠገቧ አዲስ አበባ ወግ ዛሬም ትናንትና አሁን መሃል ያመላልሰናል። ከአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ቀደምት ጀማሪዎቹ ከሁለቱ ጋር የተደረገው ቀጠሮ የተያዘለትም ወግ ቆየት ብሎ ይቀርባል። ሌሎች ዝግጅቶችም ይዘናል። እሁድ ታህሳስ 2 2015 ዓ ም የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ቆንጅ ታየነን ከዋሽንግተን ዲሲ ሳምንታዊ የአክብሮት ሰላምታችንን እናቀርባለን። እሁድ ከሆነ ዕለቱ አዎን፣ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እንመለሳለን። ጠብቆነ እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። አሜሪካ ለሚገኙ ኢትዮጵያውያን የተሰጠው የአስራ ስምንቱ ወራት ጊዜያዊ ከለላ ተግባራዊ ሊሆን ነው። ኢትዮጵያ ውስጥ ባለው የጸጥታ ሁኔታ ምክንያት ዩናይትድ ስቴትስ ውስጥ ለሚኖሩ ኢትዮጵያውያን ለ18 ወራት ከለላ እንዲያገኙ በጥቅምት 10 2015 ዓ ም ይፋ የተደረገው እቅድ ከነገ ሰኞ ጀምሮ ተግባራዊ ሊደረግ ነው። የዩናይትድ ስቴትስ የሀገር ውስጥ የደህንነት መስሪያ ቤት ከሀምሳ ቀናት በፊት ይፋ ያደረገው ይህ እቅድ ከመቼ ጀምሮ ተግባራዊ እንደሚደረግ እስካሁን ሳይገለጽ ቢቆይም መስሪያ ቤቱ ትላንት በገጹ ላይ ባሰፈረው የጊዜ ሰሌዳ መሰረት ከሰኞ ዲሴምበር አስራ ሁለት ጀምሮ ተግባራዊ ማድረግ እንደሚጀምር አስታውቋል። የሀገር ውስጥ ደህንነት ሚኒስትሩ አሌሃንድሮ ማዮርካስ እቅዱ ይፋ በተደረገበት ወቅት ዩናይትድ ስቴትስ እየተካሄደ ያለው ግጭትና ኢትዮጵያን የተጫናትን ጊዜያዊ ሁኔታዎችን ይገነዘባል፣ የደህንነት መስሪያ ቤቱም ከለላ ለሚያስፈልጋቸው በአሜሪካ ላሉ የኢትዮጵያ ዜጎች ጊዜያዊ ከለላ ለመስጠት ይፈልጋል ማለታቸው ይታወሳል። መስሪያ ቤቱ በአሁኑ ሰዓት 26700 ኢትዮጵያውያን ከደላውን ለማግኘት ማመልከቻ ማስገባት እንደሚችሉ አስታውቋል። ጀርመናዊው ታጋች ከአራት ዓመታት በኋላ ተለቀቁ። ከአራት ዓመታት በፊት በምዕራብ ኒጀር ማሊ ድንበር አቅራቢያ ታፍነው የነበሩት ጀርመናዊ የሰብአዊ እርዳታ ሰራተኛ ጆርግ ላንጅ ከታገቱበት መለቀቃቸውን ይሰሩበት የነበረው ሄልፕ የተሰኘ ድርጅት ባወጣው መግለጫ አስታውቋል። ሆኖም ድርጅቱ ስለ ላንጅ አጋጆችም ሆነ ስለተለቀቁበት መንገድ የሰጠው ዝርዝር ማብራሪያ የለም። ላንጅ በ2011 ዓ ም ከአልቃይዳና ከእስላማዊ መንግስት ቡድን ጋር ግንኙነት እንዳላት በሚነገርላት አንዲት የኒዥር ከተማ መታገታቸው ይታወሳል። የሆፕ ማኔጂንግ ዳይሬክተር ቢያንካ ካልትሽሚት የስራ ባልደረባችን ጆርግ ላንጅ ከአራት ዓመት ተኩል እገታ በኋላ ከቤተሰቦቹ ጋር በመቀላቀሉ እፎይታ ተሰምቶናል፣ ብለዋል። የ63 ዓመቱ ጆርጅ ላንጅ በሰብአዊ አገልግሎት ዘርፍ ለ30 ዓመታት አገልግለዋል። አድማጮች፣ ዜና የምተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የወቅቱ የዓለም ዋንጫ ሻምፒዮን ፈረንሳይ ለግማሽ ፍጻሜ አልፋለች፤ ሞሮኮ ደግሞ በታሪክ ለግማሽ ፍጻሜ የደረሰች የመጀመሪያ የአፍሪካ ሀገር ሆናለች። በካታሩ የፊፋ የዓለም ዋንጫ ሩብ ፍጻሜ ትላንት ተጠባቂ ጨዋታ እንግሊዝን የገጠመችው ፈረንሳይ በ17ኛው ደቂቃ ኦሄሊያ ቹሄመኒ ከርቀት ባስቆጠራት ግብ መሪ መሆን ችላለች። ሆኖም ይኸው ተጫዋች 54ኛው ደቂቃ ላይ በግብ ክልል ውስጥ በቡካዮ ሳካ ላይ በሰራው ጥፋት እንግሊዝ አቻ መሆን የቻለችበትን የፍጹም ቅጣት ምት አግኝታ ወደ ግብ ቀይራው ነበር። ጨዋታው ሊጠናቀቅ 12 ደቂቃ ሲቀረው ለፈረንሳይ ኦሊቬር ዦሩ በግንባሩ በመግጨት ባስቆጠራት ግብ ፈረንሳይ ወደ መሪነቷ ተመልሳለች። ከፈረንሳይና ከእንግሊዝ ጨዋታ አስቀድሞ በተካሄደው የሞሮኮና የፖርቹጋል ጨዋታ ሳትጠበቅ ረዥም ጉዞ በማድረግ ላይ የምትገኘው ሞሮኮ አንድ ለባዶ በማሸነፍ የዓለም ዋንጫ ግማሽ ፍጻሜ የደረሰች የመጀመሪያዋ አፍሪካዊት ሀገር ሆናለች። አጥቂው ዮሴፍ ኤን ኔስሪ በመጀመሪያው አጋማሽ አርባ ሁለተኛው ደቂቃ ላይ የማሸነፊያውን የጨዋታውን ብቸኛ ግብ አስቆጥሯል። በግማሽ ፍጻሜው ሞሮኮ ከፈረንሳይ ጋር የምትገናኝ ሲሆን አርጀንቲና ደግሞ ክሮሽያን ትገጥማለች። የፊታችን ማክሰኞና ሮብ የሚካሄዱትን እነዚህን ጨዋታዎች ጨምሮ የካታር የ2022 የዓለም ዋንጫ ሊጠናቀቅ አራት ጨዋታዎች ብቻ ይቀራሉ። በመጨረሻም ዜና እረፍት በሕክምና ሲረዳ ቆይቶ ዛሬ ማለዳ ህይወቱ ያለፈው አርቲስት ታሪኩ ብርሃኑ ባባ የቀብር ስነ ስርአቱ ነገ ሰኞ ታህሳስ 3 2015 ዓ ም ከቀኑ 9 ሰዓት በመንበረ ጸባኦት ቅድስት ስላሴ ካቴድራል ይፈጸማል። ከቀብር ስነ ስርአቱ በፊት ከረፋዱ አምስት ሰዓት ጀምሮ በብሔራዊ ቲያትር የአስክሬን ሽኝት እንደሚደረግ የሀገር ውስጥ መገናኛ ብዙሀን ዘግበዋል። ብዙ የአማርኛ ፊልሞች ላይ በመተወን የሚታወቀው ወጣቱ አርቲስት ታሪኩ ብርሃኑ ባባ ባደረበት መ ምክንያት በሕክምና ሲረዳ ቆይቶ ዛሬ ሌሊት ረፋዱ ላይ ህይወቱ ያለፈ ሲሆን በህይወት እያለ የአይን ብሌኑን ለአይን ባንክ ለመስጠት በገባው ቃል መሰረት ቃሉ ተፈጻሚ መሆኑን ከቀብር አስተባባሪ ኮሚቴዎች ያገኘነው መረጃ ያመለክታል። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የራዲዮ መጽሄት ዝግጅት ጋር ብቷቸው። በድጋሚ ጤና ስጥልን፣ እንደምናመሻችው ክብራትና ክብራን አድማጮቻችን የእሁድ ታህሳስ 2 2015 ዓ ም የራዲዮ መጽሔት ዝግጅታችን አሁን ጀመረ። የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጂት ታየነን። በስርጭታችን የጊዜ ሰሌዳ መሰረት ታዲያ የምሽቷን ምርጥ ግጥም እናስቀድም። የወፍ ምክር ሰማው ሌሊቱ ተሽሮ ጀምበር ዳግም ነግሣ የአንሶላ መግነዜን በጥሼ ስነሳ! አንዲት የንጋት ወፍ መስኮቴ ላይ ቆማ እንዲህ ትለኛለች በሚያስገርም ዜማ። እንባህን ቆጥበው በየጥጓት ትዝራው መከረኛው እንጂ አያልቅም መከራው። ዕድሜ ሲገሰግስ አብሬው ገስግሼ ከዚህ ዓለም ድግስ ከፍዳው ጠግቤ ከተድላው ቀምሼ ለኑሮ እጅ ሰጠው ከጣዬ ተስማማሁ ጠቢባንን ትቼ የወፍ ምክር ሰማሁ። እንባይን ቆጥቤ ሳቄን ላበረክት ወደ ጌጥ ቀየርኩት የቁስሌን ምልክት። የሳምንቷ ምርጥ ባደረግናት የእውቁ ገጣሚ በእውቀቱ ስዩም የወፍ ምክር ሰማሁ የተሰኘች ግጥም ዝግጅታችንን ጀምረናል። የበእውቀቱን ግጥም ከረዥም ጊዜ በኋላ መጎብኘታችን ነው። ለሁሉም በእውቀቱን ጠለቅ ያለ ፍልስፍና ላዘለው ግሩም ግጥሙ እናመሰግናለን። አሁን ደግሞ የመክፈቻዋን ዜማ እናስከትል። You should ሰሞኑን የዓለምን ቀልብ ወደ ሰረቀው የዘንድሮ ዓለም ዋንጫ ላፍታ መለስ እንበልና በየአራት ዓመቱ እንዲህ በሚመጣው በዚህ ልዩ ጊዜ የተለመደ አንድ ልዩ ድምፅ ታወሰኝ። አንጋፋውን የስፖርት ጋዜጠኛና የስፖርት አዋቂ አቶ ፍቅሮ ኪዳኔን ማስታወስ ይመስለኛል። አሉላ፣ ልክ ብለሃል። ምናልባትም ብዙዎች አድማጮቻችንም እንደዚሁ ሳያስቡት የሚቀሩ አይመስለኝም። አሁን ቆንጅት፣ ልዩ አዘጋገቡ ለእግር ኳስ ብዙም ግድ የሌለውን ሳይቀርቡ በተለየ ስሜት እንዲከታተለው የሚያደርግ ተሰጥኦ ነበረው። ጊዜው ግን እንዴት ይፈጥናል! አሉላ ዜና እረፍቱን ተከትሎ የመታሰቢያ ዝግጅቱን ካቀረብንም ሰነባበት አይደለ አሁን ቆንጀት አድማጮች ድምፁን እንድናሰማቸው የጠየቁበትን መልእክት ባስተናገድ ማግስት ነበር ዜና አረፍቶ የተሰማው። የፒያሳ ልጅ በሚል ርዕስ ያስነበበንን መጽሐፉን ጨምሮ ታዲያ ለበርካታ ዓመታት በሙያው ባበረከተው አስተዋጽኦ ፍቅሩ ኪዳኔ ሁሌም ሲታወስ ይኖራል። የራዲዮ መጽሔት ዝግጅታችን ይቀጥላል። በቅርቡ በጡረታ የተሰናበተችውን ትዝታ በላቸውን ጨምሮ ይሄ ይስውሂብ ወርቅ አፈራው ከበደ ሰለሞን ክፍሌና ሌሎችም የረሳኋቸው ጋዜጠኞች አሻራቸውን በብዙ ሚሊዮን አድማጮች ልብ ውስጥ አስቀምጠዋል። የቀድሞ ጌታሁን ታምራት፣ የአሁኑ ንጉሴ መንገሻና የሌሎችንም ድምጾች ብታሰሙን ደስ ይለናል። በተለይም ጌታሁን ታምራት በየሁለት ሳምንቱ ኢትዮጵያን በተመለከተ ከባለስልጣናት ጋር ያደርግ የነበረው ውይይት እንዴት ይረሳል? ሲሉ ነበር አበበ ታፈረ የተባሉ የራዲዮ መጽሔት አድማጭ ይህን ልዩ ዝግጅት በጀመርን ሰሞን ከኒው ዚላንድ በጻፉልን ኢሜይል ያደረሱን። የዋሽንግተኑ ቤተኛችን ካሳሁን ይበልጣል ካደረሱን የኢሜይል መልእክት ጋር አቅርበነው ነበር። ቀጠሮ ለተያዘለት ወግ መንደርደሪያ ከቀደሙት የአድማጮች መልእክቶች አንዱን ነበር ያስታወስ ነው። ባለፈው የራዲዮ መጽሔት የቅምሻ ምጥን ዝግጅታችን አስተዋውቀን ነበር፣ በአሜሪካ ድምፅ የአማርኛው ቋንቋ አገልግሎት የአርባ ዓመታት ጉዞ ተከታታይ ዝግጅቶች። በዚህ ዙር ደግሞ ሁለቱን ይዘን የተመለስ ነው። ከክፍሉ ቆርቋሪዎች አንዱ ነው፣ ከመጀመሪያዎቹ የክፍሉ ኃላፊዎችም አንዱና ኋላም የአፍሪካ ዋና ክፍል ዲሬክተር ሆኖ አገልግሏል። ንጉሴ መንገሻ በአማርኛው ክፍል የመጀመሪያዎቹ ዓመታት ያቀርባቸው በነበሩ ዝግጅቶች ጌታሁን ታምራት በሚለው የብዕር ስሙም ይታወቃል። ትዝታ በላቸውም ጡረታ በወጣችበት ወቅት በክፍሉ ኃላፊነት፣ ከዚያም ቀደም ብሎ በመራሄ ኤዲተርነት ለበርካታ ዓመታት አገልግላለች። ከጣቢያው ጋር የተሳሰረውን አራት አስርት ዓመታት የዘለቀ የሙያም የሕይወትም ጉዟቸውን መለስ ብለው ያስቃኙናል። አሉላ፣ አንተ ነበርክ ረዘም ያለውን ውይይት ከሁለቱ ጋር ያደረከው። ወደ ወጋችሁ ትወስደን። መልካም ቆንጂት፣ ወደዚያውን ዝለቅ! ባለፈው የራዲዮ መጽሔት ፕሮግራም በጉጉት የሚጠበቅ ቀጠሮ ላይ ነው። መልሰን የተገናኘ ነው። ለቅምሻ ያህል ብለን የተጀመረው ቆይታ አድማጮች ለምን አቋረጣችሁት ነው ያለው። ዛሬ ግን ዋናው ቀጠሯችን ላይ የተገናኘ ነው። የአሜሪካ ድምፅ የአማርኛው ቋንቋ አገልግሎት የአርባ ዓመት ጉዞ የእናንተም ህይወት ነው። የእናንተም የሙያዊ ጉዞ ያንኑ ያህል እድሜ የተጓዘ ነው እና የህይወታችሁ አካል እንደሆነ አምናለሁ። አቶ ንጉሴ ከአንተ ሊጀምርና አንተ ከቆርቋሪዎቹ አንዱ ምናልባትም የመጀመሪያው ሰው ነበር። ሌሎች ባልደረቦች ተከትለው አብራችሁ እንደጀመራችሁ አውቃለሁ። በተለያዩ ጊዜ በስርቆች ቅምሻ ቅምሻዎችን ሰምተን እናውቃለን። ዛሬ አርባኛው ላይ አድማጮች፣ ተመልካቾቻችን እስኪ ሙሉ ታሪኩን ያገኙት የአሜሪካ ድምፅ የአማርኛው ክፍል እንዴት ጀመረ? አንተ ራስ እንዴት ጀመርክ? ከአሜሪካ ድምፅ በፊት ከዚያ ቀደም በተለያዩ የመገናኛ ብዙኃን ሰርተሃል። የሚገርም ነው። አርባ ዓመት ወደኋላ ኋላ ሄደው ሁሉ ነገር ማስታወስ አንዳንድ ጊዜ ከበድ ይላል። ግን ምንድነው ም ማስታውሰው አንደኛ ጀርመን ሀገር ቆይቼ እዛ ነበሩ ትምህርቴን የተከታተልኩት ከዛ ዶቼ ቬለ አንድ አስራ ሁለት ዓመት ሰርቼ ወደ ኢትዮጵያ ተመልሼ ነበረው እና ኢትዮጵያ የነበረው በ ሺ ዘጠኝ መቶ ሰባ ሰባት ዓመተ ምህረት በአውሮፓ ዘመን አቆጣጠር መሆኑ ነው መጋቢ ወር ገደማን የተመለስኩት። የኢትዮጵያ የነበረው ሁኔታ በጣም መጥፎ ነበረ። ፖለቲካሊ ቀይ ሽብር ምን ምን የሚካሄድበት ቆይ እና እስከተወሰነ ጊዜ አምልጄ በገጠር በኩል አድርጌ ጎንደር በኩል አድርጌ ወደ ሱዳን ገባለሁ እና ሬፉጂ ካምፕ ውስጥ ገባለሁ። ስለ ስደተኛውን ከማለት ነው። ከአውሮፓ የገባው ሰውዬ ተመልሼ ስደተኛውን ሳይ በአሜሪካን ሀገር ሪሴትልመንት ፕሮግራም ወደዚህ ስደተኞች የማምጣት ፕሮግራም ስለነበረ ለዛ ፕላይ አደረኩ እና በ1981 ዓመተ ምህረት ልክ ጁን ሁለት መሆኑ ነው በፈረንጅ አቆጣጠር ኒውዮርክ ገባለሁ። እና ማጀን ከካርቱም ኒውዮርክ፣ ሱዳን አንድ አመት ቆይቼ ነው የመጣሁት። እና ምንም ያገኘትን ስራ ነበረ እያገኘው የምሰራው የዕለት ኩርሴን እንትን ለማለት። ያን ጊዜ አልተጋባንም፣ ባለቤት ጋር አብረን ነበር፣ ጓደኛ ነች የምንኖረው። እና የተጋገዝ ነበር የምንኖረው። ስለዛ በመሀል እኔ አንድ ቀን ስልክ ጥሪ ይመጣልኛል ከሚስተር ሄሪ ሃይንሰን የሚባል ድሮ እሱ ኢትዮጵያ ውስጥ የሰራ ነው። እኔ አላውቀውም። ኢትዮጵያ የሰራ ግን ከአንድ አሜሪካ ት ነበር ኢትዮጵያ አብራ የምሰራ በስርት ወንጌ ጠቢያ እያለው እሷ ሰጥታው ስልኩን ይደውልና፣ የአማርኛ ለመክፈት ስፈልግ እንድታመለክት እፈልጋለሁ ይለኛል። ብዙ ጥሩ ሪኮሜንዴሽን ሰጥተዋለች እና አምኗታል ከዛ ይሻልኩ እና ኒውዮርክ ቢሮቸው እየተፈጠንኩኝ ፈተናውን አልፋሃል ተብዬ ለኢንተርቪው ተጋበዝኩኝ። ለኢንተርቪው ከሰጠው በኋላ በኦገስት 16982 ዓ.ም ስራ እንዲጀምር ጠራለሁ እና መጣለሁ። እና ከኒውዮርክ ወደዚህ ሙባረጋለ ማለት ነው። እኔ ያለ ስራ ስንገባ ሰኞ ቀን መሆኑ ነው። አብሮኝ የነበረው ታምሩ ሃምፖ፣ በስሙ ሱራፌል ነበር አብረን ጀመር ሁለታችን ነ ከዛ ቀጥሎ ግን በተከተሉት ሳምንታት ውስጥ ምናልባት በሁለት ሶስት ሳምንታት ውስጥ ሌሎች ሰዎች ይቀላቀሉናል። ይሄ ስብ አሁን እንግሊዝኛ ሰርቪስ ውስጥ እየሰራ ነው ያለው። አዳነች ፍሳሄ እሷም እንዲሁ በቅርቡ ጥሮታ ወጥታለች። ከዛ አሸናፊ አበጀ፣ ነፍሱን ይማር፣ እሱ ሞተዋል። ጎልደን ቦይስ የሚለው የዮሐንስ ኃይለ ኢየሱስ እሱም አልፏል። ነፍሱን ይማር በጣም አዝናለሁ በእውነት በዚህ ጊዜ ማስታወስ የሚገባን ሰዎች ናቸው። እነሱ እነሱ ነበሩ። ከዛ ስድስት ነው የምነው በድምራችን እና የግማሽ ሰዓት ፕሮግራም ነበር የጀመርነው እና ፕሮግራሙን ስናይ ቁጭ ብለን አንድ ጠረጴዛ ዙር ተሰብስበን መዋየት ነበረብን ግዴታ። እና ምንድነው አሁን ያለው ምንድነው የኢትዮጵያ ሕዝብ በአሁኑ ወቅት የሚፈልገው ምን አይነት ብናቀርብ አድማጭ እናገኛለን ነው እና፣ በእውነትም ደግሞ ደርግ መጥቶ የንጉሠ ነገሥቱን ከዙፋን አውርዶ በከፍተኛ ባለስልጣኖቻቸውን ወደ እስር ቤት ማግዶ፣ ከዛም ቀጥሎ ደግሞ የመሬት አዋጅ የሚል አወጀ። ከዛ ቀጠልና በንጉሱ ጊዜ የተሰራ የሚላቸውን ኃጢአቶች፣ ግፎች እና ረሃብ ጋር እየያዘ አቀረበበት ቴሌቪዥን። ከዛ ወሰደና ባለስልጣኖቹን በጅምላ የንስ ደርግ አባላትን ሰብስበ አሁን የተናገሩትን ውጣፎች በፊት የነበሩት አቶ ፋሲካ ሲደልም እያቀረቡት ነው። ይህ በማባል ፍትህ በጎደለው እንትን ስልሳዎቹን የቀድሞ ባለሥልጣኖች ይገድላል። እና ያ ሁኔታ ነበር እዛ ውስጥ በሰሜንም ቢሆን ትልቅ እንትን ያካሄዳሉ፣ ውግ ያካሄዳሉ። ያን ጊዜ ኤልፍም ነበር፣ ኮሮትን ግን፣ ከዛ ቲፒኤልፍም ነበረ ትግራይ ውስጥ ኢህአፓም ነበር። በኋላ ግን ቲፒኤልፍ የወጋ ሲወጣውና ኢህአፓ ወደ ጎንደር ይሄዳል። የዛ አይነት ጦርነት ነበር። ኦኤልፍም በተወሰነ ደረጃ ትግግር ያካሄዳል ይል ነበር፣ ቢያንስ ያን ጊዜ ያም ሁኔታ ነበር። ግን ሰባሰባት ላይ ሶማሌ ጠቅላ ትወራለች፣ ምስራቅ ኢትዮጵያን ይዞታል። ያ ጦርነት ባለሳሳት በግምት ሰባሰባት ላይ ጀምሮ በሐምሌ ወር ይመስለኛል፣ በክረምት ይዛ ጀምሮ እስከ ስምንት ወር ይዘልቃል እና እስከ ድሬዳዋ ድረስ ሄደው ይቆጣጠራሉ። ያ ሁኔታ ነበር። ኩባኖች መተዋ አግዞ የኢትዮጵያን መንግስት ተሸንፈው ይወጣሉ። እነሱ እሱም ሪ ሱማሌን ዛሬ የሚደረስበት ደረጃ ደረሳት። ሳይድ ባሬ ወደቁ። ሲወድቁ አስራ ዘጠኝ ድርጅቶች ነበሩ። አስራ ዘጠኝ ድርጅቶች አስራ ዘጠኝ ወታደር እና ጦር አላቸው። እርስ በርሳቸው ሲናቆሩ፣ ሲገዳደሉ በመሃል አርሻ የሚባል ፈጥሮ ዛሬ ሱማሌ ያለችበት ደረጃ ላይ ደርሷል። ብቻ ሁሉ ነበር። በዛ ላይ ረሃብ ነበረ። ከዛ ደግሞ መሬትም ታወጀ ለህዝቡ። በዛ ወቅት ይህን ሁኔታ ያገናዘበ ፕሮግራም ነበረ ለመፍጠር የሞከር ነው። እና ደግሞ በእውነትም የብረት አጥር ኢትዮጵያ ጨለማ ውስጥ ያለች ሀገር በብረት አጥር የተያዘች ነው የሚመስለው። ምክንያቱም አንድ አይነት የፖለቲካ ፍልስፍናና ቅኝት ነው ኮሚኒዝም፣ ሶሻሊዝም። አንድ አይነት ቴሌቪዥን፣ ሬዲዮ የመንግስት መገልገያ ነው። ፕሪንቱም የመንግስት መገልገያ ነው። ከዛ ደግሞ ሰርቶ አደር የሚል ፓርቲ ከፈጠረ በኋላ ለአዲስ ኮንስቲቱሽን አወጣ። ያም ቢሆን የመንግስት መገልገያ ነው። እና ይሄን ሁሉ ያገናዘበን እዚህ ላይ ሁሉ ውይይት ሊያስከፍት የሚችል ደግሞ የማይወሩ ወረዎች ኢትዮጵያ ውስጥ ያሉት ሊወሩ የሚችሉበትን መድረክ ነው መክፈት ይቻል ነው እና ሰላሳ ደቂቃ ነበር ካ ጀመር ነው እና በነገር ላይ ከመጀመራችን ሰፕቴምበር ሀያ ስድስት ፕሮግራሙን ይዘን ከመውጣታችን በፊት አየር ላይ ልክ ስራ እንደሚገባ ሰው በሰዓቱ ገብተን በአሜሪካን አቆጣጠር ከሰዓት በኋላ በስምንት ሰዓት በኢትዮጵያ አቆጣጠር ከምሽቱ ሶስት ሰዓት ብሮድካስት እናደርጋለን ልክ አየር ላይ እንደምንሰማ። ከዛ በኋላ ኖራ አራት አምስት ሳምንት የበጀ ውይይት አካሄደ እና ወርደን ደግሞ ከእያንዳንዱ ውይይት በኋላ ቁጭ ለት ትወያያለህ። ጥሩ እንዴት ነው አቀራረቡ ጥሩ ነው ወይ? ደሊቨሪ ጥሩ ነው ወይ? ኮንቴንቱ ጥሩ ነው ወይ? የሚስብ ነው ወይ? እንዴት ሪአረንጅ እናድርገው? በጣም ጥብቅ የሆነ ውይይት ነበር የሚካሄደው። ከዘላም ፍርሃት የሚ ቲሙም አዲስ ስለሆን አዲስ ኃይል ነው እና ፍላጎቱም አለ። ከሀገር ተሰደህን የመጣሁን ከኢትዮጵያ ጋር የሚያገናኝ ያም ጉጉት አለ። ስለዚህ ያዝን ወደ አየር ይዘን ወጣን። ሰብቴምበር ሀያ ስድስት ማለት ነው። በወዳጅ ቤት፣ በአባት እናት ቤት፣ በወንድም አክስት፣ አሁን በምታውቋቸው ሁሉ እየደወልክ ይህን ፍሪኩዌንሲ ከፈታችሁ ስሞ ነው የምትለው እና ከዛ የበለጠ ማን ይሰማል እያንዳንዱን ፕሮግራም ጨርሰን በወጣ አድርጉ፣ ትንሽ ዲፕሬሽን አለ ወቅታ ትንሽ ሰው ሁሉ ዝም ነው የሚለው። ምን አሁን አድማጭ ነ ብላቸው ነው የምትለው። እርስ በርሳችን እና እንደዚህ ብለን ከቆየን በኋላ ከሳምንታት በኋላ አንድ ደብዳቤ መጣች። ቀደሴ ስማቸው አቶ መሐመድ ነው፣ ሙሉ ስማቸውን አላስታውስም አዝናለሁ። እና ይህይስ ነው ማለት ፎርጌት ያገኛት እና ከፍቶ በቃ ደብዳቤ መጣ ብሎ ይጨዋል። በቃ ሁላችንም በቃ አንድ ከሰማይ እንደወረደ ትልቅ መና ትልቅ ስጦታ አየህ፣ ያነበብናት በጣም ወደድናት እና ያን ጊዜ ደግሞ እውነትም እኚ ሰው እየከሰሙ መንደሩ ያሉበት ወይም እንደ ሲወስ እንሰማለን ማለት ነው። ግን እንደዛ ነበረ እና በዚህ መልክ ነው እንግዲህ ከዛ በኋላ የሚገቡ ሰዎች ነበሩ። የቀጠሩ አንድ ሰዓት ሲሆን በኋላ የነሱን ስም እሰጣለሁ። ግን ትዝታ እስከገባችበት ጊዜ ትቀጠል። መልካም ትዝታ አቶ ንጉሴ ያጀማመሩንና ለዛም ዳራ ያደረጉትን መሰረት ያደረጉትን የኢትዮጵያ ሁኔታ ጨምሮ ነው በዝርዝር ያስረዳል። አንቺ እንግዲህ ፈጠን ብለው በመጀመሪያዎቹ ሁለት አመታት ውስጥ ከተቀላቀሏቸው ውስጥ ነሽ። እስኪ ደግሞ አንቺ ከጀመርሽበት ቦታ ንጠቂ። ይህን እድል እንዴት አገኘሽ? እድሉን ስታገኝ ምን ተሰማሽ? ምን አይነት ስራ አስጀመር ከማሉላ እኔ እንግዲህ እዚህ ቀደም ብሎ መጥተው ትምህርት ቤት ከሚሄዱ ኢትዮጵያውያን መካከል ነበርኩና ሬዲዮ እና ቴሌቪዥን ላይ ለመስራት ስልጠና አድርጌ ነበረ፣ ሃዋርድ ዩኒቨርሲቲ እና ከዛም በኋላ በግራጁዌት ፕሮግራም ደግሞ በትምህርት እንዲሁም በቴሌቪዥን የማስተማር ትምህርት በድህረ ምረቃ ሰርቼ ነበረ። ነገር ግን ያን ሁሉ ጨርሼ አንድ አመት እንዲህ ተቀምጬ ነው ቪኦኤ እዚህ ከተማ መከፈቱን የሰማሁት እንደውም ከተከፈተ ከሁለት ዓመት በኋላ ነው እኔ የሰማሁትና የመጀመሪያው የቮይስ ኦፍ አሜሪካ የአማርኛው አገልግሎት ቺፍ ወይንም የክፍሉ ኃላፊ የሆነው ሰው ስቴት ዲፓርትመንት ቋንቋ ይማር ነበረ እና እኔ ደግሞ ያኔ ዌትረሲንግም እየሰራሁኝ ቋንቋ እዛ ስቴት ዲፓርትመንት አስተምር ነበረ እና ብራይን መክሉር የሰርቪሱ ኃላፊ ነበረ እና አይ አሁን እኮ እዚህ የሬዲዮ ፕሮግራም ተከፍቷል የሚል ነገር ነገረኝ። እንደውም ሰው እየተፈለገ ነው ሲባል ሰማሁኝ። በርከት ብለን ፈተና ወሰድን። አንድ አምስት ሰዎች ይሆናሉ። እኔ ፈተና የወሰድኩ ለታ ቁጭ ብለን ፈተና የወሰድነው እና እንደ አጋጣሚ አለፍኩኝ፣ ተቀጠርኩኝ እና ለመጀመሪያ ሶስት ወራት የአድማጮችን ደብዳቤ መልስ ነበር። እንግዲህ አንድ ሁለት ዓመት ቆይቶ ስለሆነ የተቀላቀልኳቸው እኔ በ1984 እንደ ኢትዮጵያ አቆጣጠር ሁለት ዓመት እነሱ ከሰሩ በኋላ ነው የገባሁት እና ደብዳቤ እንደ ጉድ ይጎርፍ ነበረ እና እያንዳንዱን ደብዳቤ እያነበብን መልስ የሚሰጠውንን መልስ እንሰጣለን ጥያቄ የሚያቀርቡትን ለአንዳንዶቹ ደግሞ ቪኦኤ ያዘጋጃቸው ሽልማቶች ትንሽ ነገር እነሱ እነሱን እያደረግን እያሸገን እንልክ ነበረ። ነገር ግን ቀስ በቀስ እየተለማመድኩኝ እኔም የዋናው የሰርቪሱ አባል ለመሆን በቃሁኝ። ያኔ ልይት ብሎ የሚታየኝ ምንድን ነው በጣም በትጋት ይሰሩ ነበረ እና አንተንም በትጋት እንድትሰራ እና ለፕሮግራሙም ጥራት አቶ ንጉሴ እንዳለው ይታይ። ደህንነትህ ምንም የማያሰጋህ ቦታ ቁጭ ብለህ መረጃ ለተጠማ ለወገንህ ነው መረጃ የምታቀርበው። እሱ ራሱ ይገፋፋሃል፣ እንደው በደንብ ተክተህ እንድትሰራ ያደርጋልና በትጋት ነበረ የሚሰራው ከስምንት ሰዓት አይደለም ብዙዎቹ የሚሰሩት እስከ አስር ሰዓት ነበር የሚሰሩት። እኔም ሌጣ ነበርኩኝ እስከ አስር ሰዓት እስከ አስራ አንድ ሰዓት በቀን እንሰራ ነበረ እና ከዛ በኋላ የፕሮግራም ድልድል ውስጥም ገባሁኝ ማስተናገድ ውስጥም ገባሁኝ። የቀረው እንግዲህ ታሪክ ነው። ፈጣሪ ደረስ ሲስት ይላል። ፈረንጃ ልቀጥል ልና ግን ወደ አንድ ፕሮግራም ወደ አንድ ሰዓት በስድስት ወር ውስጥ ወደ አንድ ሰዓት እንዲያደርግ ትእዛዝ ይመጣል እና መመሪያ ተሰጠን። አስፋፋ ነው። ፕሮግራሙን ስናስፋፋ ተጨማሪ ሰዎች ቀጠልን። አክቹዋሊ የነበሩት አይ ቲንክ አንዷ ሚካል ባይሳ፣ ቃፍራፍ ከበደ ተቀላቀሉን። ከዛ እለት ወርቅ ማትያስ፣ ሰለሞን ክፍሌና አዲሱ አበበ ቆንጅ ይታየና ፍሬ ገነት አሰግድ፣ እነዚህ ይገባሉ ሙሴ አየለ። እንግዲህ በአንድ ጊዜ ሳይሆን አዎ በአንድ አስር አመታት ውስጥ በተራዘመ ጊዜ ውስጥ ነው እነኚህ ሁሉ የሚገቡት እና እነዚህ ሁሉ ሪሊ አማርኛን አማርኛ ያረጉ ትልቅ አስተዋጽኦ ያደረጉ ናቸው። ቲምወርክ ደግሞ በነገር ላይ እኔ እኔ ጆርናሊዝም እሱን ነው ሁልጊዜ የምለው በሬዲዮ በለው በቴሌቪዥን ፕሪንትም በለው ቲምወርክ፣ ተባብሮ አብሮ እንደ አንድ ቡድን መስራት በጣም ኢምፖርተንት ነው። ምክንያቱም አንደኛ ነገር ደግሞ መጠባበቅም አለ። አንዱ አንዱን ያግዘዋል፣ አንዱ አንዱን ያርመዋል። እሱም ስታደረገው ነው ያችን እውነት ላይ የተመሰረተች ሚዛና የሆነች ለህዝቡ ጠቃሚ የምትሆን መልእክት ማስተላለፍ የምትችለው ስትተጋገዝ ብቻ ነው። አንድ ሰው ብቻውን ይዞ ልጅ መጠጥ አይችልም። ስለዚህ በጣም ስትሮንግ ሆነ ቲም ወርክ ነበር፣ ጠንካራ የነበረ ቲም ወርክ ነበር። በዛ በጣም ጥሩ ነገር ነው የተሰራው። ስናሰፋው ግን እንዳልኩ አንደኛ ጦርነት የአገሪቱ ችግር ነው፣ ኋላቀርነት አምባገነንነት ዝም ብሎ አንድ ቅኝት የሆነ ሶሻሊዝም ሶሻሊዝም ኮሚኒዝም፣ ይህም አንዱ ችግር ነው። ከዛ በተረፈ ደግሞ ረሃብ ተንች የመጣ ነው። ቀጥሎ ስደተኛ እና በዛ ረገድ ፎከስ ያደረገ ፕሮግራም በጣም ጥሩ ኢንተርቪዎች እናካሄዳለን። ፓናል ዲስካሽን እናካሄዳለን። ስለ ረሃብ ለምሳሌ የረሃብ መንስው ተፈጥሮ ያመጣው ጉዳትና ሰው ሰራሹን ለይቱ የሚያቀርቡ ያጠኑ ምርምር ላይ የተመረኮዙ ሰዎች ነው፣ መሰረት ያላቸው ሰዎች ነው መንጋብዘው እነሱ ይተነትናል እና በዛ እየሰፋ ሄደ። በዛ ደግሞ የአድማጮች መድረክ የሚል ፕሮግራም ትዜ እንደሆነ ጥሩ ነበር። እሱ በምናስተላልፈው ፕሮግራም ላይ አስተያየታቸውን ይሰጣሉ። ከዛው ዘቤስ ተመርጠው አንድ አራት አምስቱ ይቀርባሉ በዛ ፕሮግራም ላይ። ከዛ ኢትዮጵያን ዩ ኤስ ፕሬስ፣ አፍሪካን ዩ ኤስ ፕሬስ የሚል ክፍል ነበረው። ስለ ኢትዮጵያ ብዙ ይጻፋል፣ በጋይቶ ዋሽንግተን ፖስት፣ ኒውዮርክ ታይምስ ሎስ አንጀለስ ታይምስ እነዚህ ሁሉ ይጽፋሉ። እነዚህ ሁሉ የተረጎሙ ይቀርቡ ነበር። እነዚህ ሁሉ የምናቀርባቸው ፕሮግራሞች እያንዳንዳቸው ከአድማጩ ፍላጎት ከአድማጩ ጋር የተያዘ ነው። ከብሶቱ ጋር፣ ከኑሮ ጋር፣ ከሚሻቸው ወሬዎች ጋር የተያዘ ፕሮግራም ነው የምናቀርብና በዛ ምክንያት ነው ያደገው። በነገር ላይ ቢዌይ ያን ጊዜ ሪሰርች አልነበረንም። ስትሪንገርም አልነበረም። ኢትዮጵያ ውስጥ የማይታለም ነገር ነው። ስትሪንገር ለንደን ነበረን የማሚ ልጅ ነበር። በርሊን በኋላ በእውነትም በርሊን በ1991 ሲፈርስ ሪፖርት ላይ ሊሰጠ እንቻለ። ከዛ ጀርመን ሀገር አጌን እንትና ኮሎኝ ደራጎን ሀይለ መልኮት ነበር። ነሱሊማን፣ እሱም አልፏል። ታፈሰ የሚባል ነበረ ጄኔቫ ያለ። ከነዚህ በስተቀር ስትሪንገር የሚባል የለንም። አክቹዋሊ ሮይተር፣ አጃንስ ፍራንስ ፕሬስ፣ አሶሼትድ ፕሬስ፣ ከዛ ደግሞ ቪኦኤ ባላቸው ቢሮ ናይሮቢ እና ጆሃንስበርግ በነፃ ነበረ መጠቀም የምችለው። በነገራቸው ይህ ቢሮ አዲስ አበባ ውስጥ ነበር። ደርግ ሲመጣ ዝወጣቸው እናዚህ ወር ናይሮቢ ዩኤስ አይ ስም ተዘግቶ ነበር። በዛም ጊዜ ደርግ ከመጣ በኋላ ኤምባሲ ውስጥ የነበረው ሰራተኞች ከአምባሳደሩ ቁጥራቸው አንሶ ነበር። ስለዚህ አማርኛ እንደዛ ሲከፈት አሜሪካን መልሶ ያገናኘ ፕሮግራም ነበር። ድልድይ የሆነ ነበር ያን ጊዜ እንዲገናኝ ያደርገው። በዛም ረገድ አይ ቲንክ እዛ ውስጥ የሰራ እያንዳንዱ ሰው እዛ ውስጥ የሰራ ኃላፊነቱ በደንብ አድርጎ የተወጣ ይመስለኛል። ይህን ፕሮግራም በጣም እንዲታወቅ በማድረግ ተወዳጅ እንዲሆን። ተወዳጅነት ደግሞ ዝም ብሎ አይመጣም። እንዳልኩ ፋክት ቤዝ የሆነ ኮምፕሬንሲቭ የሆነ ሚዛና የሆነ ፕሮግራም ስታቀርብ ነው። ደግሞ ከሚፈልግ ከህይወቱ ጋር የተያዘ ፕሮግራም ስሰጠው ብቻ ነው ፕሮግራሙ ህዝቡ የሚወድለው። በዚህ ምክንያት ነው የተሳካለት ምለው አድማጮች ከንጉሴ መንገሻና ከትዝታ በላቸው ጋር የነበረን ቆይታ ዘለግ ያለ ነው። ሙሉ ምልልሱን በድረገጻችንና ከማህበራዊ ከማኅበራዊ ትስስር ገጾቻችን ላይ እናኖራለን። ለአሁኑ ግን ሁለቱን የቀድሞ ባልደረቦቻችንን ንጉሴ መንገሻንና ትዝታ በላቸውን እናመሰግናለን። በቃላችን መሰረት በሚቀጥለው የራዲዮ መጽሔት የቀሩትን የቀድሞ ባልደረቦቻችንን ማቅረባችንን እንቀጥላለን። አድማጮች አሁን የሳምንቱ የቅምሻ ወግ ነው። ሰዓቱ መሰንበቻውን ወዲህ ወደ ዩናይት ስቴትስ ብቅ ካሉ የቋንቋና የሥነ ጽሑፍ ሰው፣ የበርካታ መጽሐፍት ደራሲ፣ የሃይማኖታዊ አስተምህሮ አዋቂና በዘመናዊ ትምህርትም የገፉ ናቸው። በዛሬ የቅምሻ ዝግጅታችን የምንተዋወቃቸው እንግዳ ሊቀ ሕሩያን በላይ መኮንን በቅድሚያ ወደዚህ ወደ ዩናይት ስቴትስም ወደ ዝግጅት ክፍላችንም እንኳን ደህና መጡ። እሺ፣ እንኳን ደህና ቆያችሁኝ። ወደ አሜሪካ ለመምጣቴም ከእናንተ ጋር እንዲሁ ለመገናኘቴም ሰቃዩ እግዚአብሔር ነው እና እግዚአብሔር የተመሰገነ ይሁን። በጣም ደስ ባልደረባዊ ቆንጅት ታየ ሰላም እያለችሁት ነው። እንኳን ደህና መጡ። እንኳን ደህና ቆየሽኝ ቆንጅት። በአካል ባንተዋወቅም ያው እንግዲህ ረጅም ጊዜ በዚህ እንግዲህ ያ እንተዋወቃለን እና፣ እንደምን አለሽ? እግዚአብሔር ይመስገን እግዚአብሔር ይመስገን። ሊቀ ሕሩያን ከመጡበት ብንጀምር፣ ከዚህ ቀደም በተለያዩ ጊዜያት በፕሮግራሞቻችን የቋንቋ ጉዳይ ላይ የቀን አቆጣጠር ላይ ማብራሪያ ሰጥተዋል። ዛሬ ወዲህ ወደ ዩናይት ስቴትስ የመጡበትን መነሻ ብናደርግ፣ ከዘመድ ከቤተሰብ ጥየቃ የተሻገረ መሆኑን ተረድተናል። አዎ እንደዚያ ነው። በዋናነት እንግዲህ ያው እናንተም የምታውቁት በታላቋ ኢትዮጵያዊት ጀግናና የጥበብ ሴት በእቴጌ ጣይቱ ስም የተቋቋመ የባህልና የትምህርት ማዕከል አለ። የዚህ ማዕከል መስራችና ያው ዳይሬክተርም ታዋቂዋ አርቲስት አለም ፀሐይ ወዳጆ የእቴጌ ጣይቱን ታሪክ ከመነሻው ከልደት ቦታቸው ካደጉባቸው ገዳማት አካባቢ ለማጥናት ወደዚያ መጣሳል። አጋጣሚ ያሁን የመፈለገችኝ ምክንያቱም ከዚህ በፊት እቴጌ ጣይቱ በደብረ መዊ የሚል እንዲሁ ጥናታዊ ሆኖ ጥር ያለ ታሪክ በእቴጌ ላይ ሰርቼ ነበር። ያንን ታሪክም ደግሞ ለአርቲስት አለም ፀሐይ ወዳጆ እንዲደርሳት ልኬላት ነበረና እሱንም እያነበበች ጭምር እዚያ መጣ። ያው ተገናኘን። በዋናነት እኔ ጋር የሰራ ነው ያው የሚዘጋጅ አንድ ዶክመንታሪ ፊልም አለ ይመስለኛል። እና ለዚያ ደብረ ታቦርም ሀይደረ ማርያምም ሰርታ እንደገና ደግሞ ያደገችበት እና ከመጀመሪያ ከንጉስ ምኒልክ ያ የተገናኘችበት ቦታ ደግሞ ደብረሞ ማርያም ገዳም ትባላለች። ባባ ቤተ መንግስት ያ ደግሞ የኔ ትውልድ አካባቢ ነው። ያንን ዶክመንተሪ ለመስራት በዚያ ተገናኘን። ጥናት ስራዎችንም በቴጀ ላይም በሌሎች ላይም እንዲሁም መሰራቸውን ስራዎች እንዲሁ በቀላሉ ያው ተረዳች። ለዚህ ለሀያ ሁለተኛው የጣይቱ የባህል እና የትምህርት ማዕከል ምስረታ ክብረ በዓል ጥናት ይዘህ ብትገኝ የሚል ሀሳብ ከእሷ ነው የመጣ። በዚያም መሰረት ጥናቱን ጭምቅ ሀሳቡን ማለት ነው ለቦርዱ እንድልክ ተደርጎ ከታየ በኋላ ሊቀርብ ይችላል ተብሎ ተፈቅዶ በዚያ እንግዲህ መነሻ ነው እየመጣሁኝ ለሀያ ሁለተኛው ዓመት ክብረ በዓል ቆንጀት፣ እንደምታስታውሹ ሀያ ሁለተኛውን ክብረ በዓላቸውን መነሻ በማድረግ ዓለም ጸሀይን ጋብዘናት አወያይተናት ነበር። የእርሳቸውንም እንግድነት ጠቀስ አድርጋልናለች። ለእኛም የተረዳ ነው። ከሳቸው ነው እንግዲህ በርከት ያሉ ሀሳቦችን እናነሳለን። አንቺ ቅደሚ ቆንጀት። ልክ ነው ዓለም ጸሀይ እንግዲህ በዝግጅቷ ላይ ስታስተዋውቁት ታላቅ የሀገር የእውቀት ሀብት ናቸው ብላ ነው ያስተዋወቀችት። አሁን ለእኛ አድማጮች ሊቀ ህሩያን በላይ መኮንን ማን ናቸው? እስቲ ይተዋወቁልን። እሽ እንግዲህ እኔ ያው እንግዲህ እድገቴ በቤተ ክርስቲያን እና በአብነት ትምህርት ቤት ነው ከልጅነት የጀምሮ እዛው በተወለድሁበት ገዳም በደብረ ማዊ ማርያም ወደ ትምህርት ገባሁኝ። በዚያ ገፋሁበት ጸዋትወ ዜማውን፣ ቅኔውን፣ አቋቋሙን፣ ዝማሬ መዋሥዕትን። በዋናነት ደግሞ እንደ አንድ ሙያ በድጓ መምህርነት ለመመረቅ መምህር የማስተማሪን የኔታ አለሙ ጎሹ ወደዚያ እንዳዘነብል አደረጉኝ። በዚያ ዘመን ደግሞ እንዳሁኑ በህትመት ብዙ መጻሕፍት ገበያ ላይ አይገኙም ነበር እና በድጓ መምህርነት ለመመረቅ የግድ ያው ብራና ስቆ ቀለም በጽጦ ብር ቀርጦ መጽሐፍ የግድ ይል ነበር እና አንድ አስራ ሁለት አመታት ያህል በጎጃም አካባቢ ከተማሩ በኋላ ወደ ጎንደር ሄጄ በተለይ መካነ ሰማት ገራው ዲዮስ በሚባል ቦታ ታላቅ መምህር አሉ። ዛሬም ተይወታሉ። መምህራችን መላከ ሕይወት አስናቀ ጸጋ ወሳቸው ጉባኤ ቤት ሆኜ ምዕራፍ ጾመ ድጓ የሚባሉትን ኋላ ደግሞ ትልቁን መጽሐፍ ደግሞ ድጓ ጻፍኩኝ። እሱን ከጻፉ በኋላ እንግዲህ ያው ለድጓ ምስክር ቤት ቤተልሔም ቅዱስ ቤተልሔም ናት። ያው ይታወቃል። ለቅዱስ ያሬድ የዜማ ትምህርት ያው እንደ ዩኒቨርሲቲ እንደ ኮሌጅ አሁንም ድረስ የምታገለግል ታላቅ ቦታ ናት። የሰርፈር እንግል ዘመን ጀምሮ ከሁለት ዓመት በላይ ቆይታ በማድረግ በድጓ መምህርነት ተመረቁኝ። ከተመረቁ በኋላም ወደ ሀገሬ ተመልሼ በዛው በሙያዬ ስራት ዜማ ሁን እያስተማርሁኝ ያው ወደ አምስት ዓመት በሀገር ቤት አስተማርሁኝ። ከዛ ደግሞ ወደ ከተማ ገብቼ አምስት ዓመት ያህል አስተምር ያለው እግረ መንገዴን የባህር ዳር ዙሪያ ወረዳ ቤተ ክህነት ኃላፊ ሆኜ አንድ አራት ዓመት ሰራሁ። የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ድጓ መምህርም ሆኜ እያስተማርሁም እየተማርሁም ቆይቻለሁ። በመጨረሻ ያው እንግዲህ ትንሽ ወደ ዘመናዊ ትምህርትም መግባት እንዳለብኝ ሁኔታው ያኔ ይገፋ ነበረ። ወደ ዘመናዊ ትምህርት ገብቼ ያው ጨረስኩኝ። ከዚያም ወደ ስራ ወደ መንግስት ስራ ገባሁኝ እና በአጭሩ ወደ ሀያ ስምንት አመት በተለያዩ የኃላፊነት ቦታዎች ላይ አገልግያለሁ። አዲስ አበባ ስገባ ደግሞ ከአዲስ አበባ ዩኒቨርሲቲ ያው የመጀመሪያ ዲግሪን በኢትዮጵያ ቋንቋዎችና ስነ ጽሁፍ፣ ማስተር ደግሞ በስነ ልሳንና ግዕዝ ፊሎሎጂ በሚባለው ያው የጥንት ጽሁፎችን በሚያጠናው የሙያ መስክ ማለት ነው። ማሰር ሲን አገኘው። ትንሽ የስነ ጽሁፍ ፍቅርም ነበረኝ ከልጅነት የጀምሮ ያው ቅኔ ስንማር መቼም የባብነት ትምህርት የምንማረው ትምህርት ለብዙ ነገር ነው የሚያዘጋጅ እና እንዲሁ የግጥም የፈጠራ ጽሁፍ የልቦለድ ትምህርት ሳልጀምር ሁሉ የማንበብና እንዲሁ የማፍቀር ስሜቱ ነበረኝ። እና የአንባቢነት ተሰጥኦም ነበረኝ እኔ ብዙ መጽሐፍ አንብቤ ያለሁ እንደው አሁን አሁን ደቀሁ እንጂ ትንሽ ወደ ድርሰትም ገባሁኝ መጀመሪያ የግጥም የቅኔ ከዋክብት በሚል ርዕስ የግጥም መድበል አሳትም ያለሁ ሙያዬንም ራሱ ወደ እሱ እንዲያተኩር አድርጌ በአጭሩ እንግዲህ በተለይ እንዲው በዋናነት ሰውም ትንሽ የሚወዳቸው እኔም እንዲው በጣም ለመጽሐፍና ለልጅ አያዳልም ቢባልም ትውልድ ከተጠቀመባቸው መጽሐፎች አንጻር በዋናነት ያው ልሳን የግዕዝና አማርኛ መዝገበ ቃላት የመጀመሪያውም ትልቁ ስራ ብዬ የምለው ነው። ከሱ ቀጥሎ ደግሞ ትንሣኤ አማርኛ ግዕዝ መዝገበ ቃላት የሚሉ ናቸው። ሁሉንም ሁለቱንም የሰራኋቸው ያው ትንሽ ከቁጭት በመነሳት ነው። ግእዝ ሞቷል የሚል እንዲሁ ዝም ብሎ በድፍረት እየተባለ በይፋ ሲነገር እኔ በጣም እንደው ስሜቴ አልተቀበለልኝም። ደነገጥሁና እንዴት ይሞታል አገልግሎት እየሰጠ ያለ መምህርና ተማሪ እየተግባባበት ያለ፣ እየተተረጎመበት፣ እየተጻፈበት፣ ቅኔ እየተዘረፈበት፣ እየተራቀቀበት እንዴት ሞተ ይባላል የሚለው ቁጭት ውስጥ አስገባኝ። ምክንያቱም እንዳንጀር ላንጉጅ የሚባለውን ራሱ እንትኑን አውቀዋለሁ፣ ጽንሰ ሀሳቡን አውቀዋለሁ በዋናነት እንግዲህ ያው የአፍ መፍቻ ቋንቋ ካልሆነ የሚል መስፈርት ነው። ግዕዝን ደግሞ ይሄ አይደለም የሚወስነው። ግዕዝ አሁን ድረስ የጥበብ የእውቀት ቋንቋ ነው። የአፍ መፍቻ ቋንቋነት ቢቀርበት፣ አንድ ነገር እንኳ ቢጎለው ሞተ ሊባል አይችልም። እንደው ቢበዛ ተዳክሟል ሊባል ይችል እንደው እንጂ ብዬ በዚህ መነሻነት ያው ልሳን ግዕዝ አማረኛ መዝገበ ቃላት ብዬ ስራ ጀመርሁኝ አንድ አራት ዓመት ነው የፈጀብኝ። እሱን አሳተሙኝ በእውነት በሰራው ደስ አለኝ። እሱን እንዴት ነው ታላቁ ሊቃ አለቃ ኪዳነ ወልድ ክፍሌ የሰሩልን ስራ መቼም ዘመን የማይሽረው ትልቅ ስራ ነው። ዘላለም የምንጠቀምበት ትውልድ የሚጠቀምበት ትልቅ ስራ ነው። ግን እሱ ስራ አንድ እንደ ክፍተት የምናየው ነገር ቢኖር እሳቸውም ቁጭት አለባቸው ከአበገደ ወደ ሀለሀመ ለምን ተቀየረ ፊደል የሚል እና በዚያም ምክንያት ይመስልኛል በአበገደ ነው የሰሩት ወይም ደግሞ በኛ አልየፍ ቤት ጋሜል ዳሪ በምንለው የፊደል ተራ። ይህም የፊደል ተራ ደግሞ አበገደን ትውልዱ ረስቶታል፣ አያውቀውም። በዚያ የተጻፈ ስለሆነ ለሁሉም መዝገበ ቃላቱ ለተጠቃሚነት ትንሽ ችግር እንዳለበት ይሰማኝ ነበርና እኔ አሁን በሀለሀመ ነው የሰራሁት። ልዩም ያደርገው ህያው ልሳንን እሱ ነው እንግዲህ አንድ ሴቱ ለትውልዱ ይሄ የአበገደን የፊደልተራ የፊደል ተራ የጠፋው ትውልድ በቀላሉ ባህላሀመ ሀመ የፊደልተራ ፈልጎ እንዲያገኝበት የሚል ነው እሱን ከሰራሁ በኋላ ደግሞ ሳስብ አሁንም ይሄንን ህያው ልሳንን የሚጠቀምበት በአብዛኛው ትንሽ ከግዕዙ ጋር የተዋወቀ ይሄ የግዕዝ ባክግራውንድ ያለው እንደሆነ ተሰማኝና ለምን ከአማርኛ ወደ ግዕዝ ሳልሰራም ብዬ ደግሞ ሌላውን መዝገበ ቃላት ከዚህኛው ተነስቼ ከአማርኛ ወደ ግዕዝ ፍቺ የሚሰጠውን ትንሣኤ አማደኛ ግዕዝ መዝገበ ቃላት ብዬ እሱን አዘጋጀሁና እንግዲህ በዚህ በመጽሐፍት የማሳተም ስራ ላይም ያው አልወዘንሁም፣ እንደው ከዚህ ከአስራ ዘጠኝ ሰማንያ ዘጠኝ ዘጠና መጀመሪያ ጀምሮ እስካሁን ባሉት በአብዛኛው በመንፈሳዊም እውቀቴም ሰርቻለሁኝ። አንድ ስድስት መጽሐፍት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓተ ጸሎት፣ ስርዓተ እምነት ጋር የሚሄዱ መጽሐፍትም እንደ ታሪክም የተጻፉ አሉ። ሌሎቹ ደግሞ ያው እንግዲህ በጥናትም ላይ ልቦለድም ግጥምም የህፃን የልጆች መጽሐፍም እንደዚህ ብሎ በአጠቃላይ አሁን ቅርብ ጊዜ ያሳተሙት ኤሎሄ የሚል የግጥም መድበል የግዕዝ ቅኔያትንም ጨምሬ ያሳተሙበት መጽሐፍ አለ እንግዲህ እስካሁን አስራ አምስተኛው መጽሐፍ ላይ ደርሻለሁ በጣም በርካታ ስራዎች ነው ከእንግዲህ ስራዎችን ብዙዎቹን አናውቃቸውም እድል አልቀናንም። ግን ቱባ ቱባ ስራዎቹ በተለይ መዝገበ ቃላቱ ህያው ልሳን ግዕዝና አማርኛ መዝገበ ቃላት፣ ትንሳኤ አማርኛ ግዕዝ አማርኛ ግዕዝ መዝገበ ቃላት በጣም ትልልቅ ስራዎች ናቸው። ምናልባትም ቆንጅት ራሱን ችሎ እንድናወራቸው የሚጋብዙ ናቸው። መጽሐፎችን መርምሮ እኔ እያዳመጥኮት ከልጅነቶ ጀምሮ የአገርንም በኋላ ደግሞ ዘመናዊውንም ትምህርት ሲማሩ ከዛ በኋላ ደግሞ ሲጽፉ ሲያስተምሩ ነው የኖሩት። ብዙ ነው ብዙ ነው ስራው። በጣም በርካታ ስራዎች ነው የሰሩት። እንትን አሁንም ደግሞ ሽማግሌ ሁኛለሁ። እንግዲህ የሀገራችን ችግር ያው ታውቁታላችሁ። መደማመጥ አንሶናል፣ መገፋፋት በዝቶብናል። ስሜታዊነት በጣም ትውልዳችን እያጠቃ ስለሆነ እንዲሁ ይህን አንድ አራት ዓመት ደግሞ ለምን ነባሩን የሽምግልና ስርዓታችንን እንዲያው አንጠቀምም ብዬ እዚያ ባህር ዳር ካሉ የእድሜም እንደው የአስተሳሰብም ጓደኞች ጋር ሆነን የአማራ ህዝብ የሽምግልና ስርዓት ማህበር የሚል አቋቁመን በተቻለ መጠን ያው እንግዲህ ማህበሩም ትውቅናም እያገኘ ነው። በሀገር አቀፍ ደረጃም በሚደረጉ ጉባኤያት በክልልም ደረጃ በቅርብ ጊዜ እንኳን አንድ ትልቅ ጉባኤ አካሂደን ነው እኔ ወደዚህ የመጣሁኝ እና እስቲ እንዲያው የተረሳውን ስርአታችን፣ ብዙ ምክንያቶች አሉ። በሁለቱ ስርአተ ማህበራት ያው ሽምግልናው ትንሽ ትኩረት አጥቶ ነው የቆየ ይታወቃል። እና ትልቁ ደግሞ የችግር መፍቻችን እሱ ነው የነበረ። የህዝባችን የችግር መፍቻ ሁላችንም ባደግንበት አካባቢ እውነት ለመናገር ሀገር ትመራ የነበረ በሽማግሌ ነው የነበረ ማለት ይቻላል በምናውቀውና እዚያም ላይ ትንሽ አቅሜን ያህል እየሞከሩ እየደከምን ነው። አሁንም ያው እየተሄደበት ያለው ሀገራዊ የምክክር ኮሚሽን የምን የሚባለው ሌላ አይደለም ያው ሽምግልና ነው። ዞሮ ዞሮ የሽምግልናው እንትን ነው እና በሽምግልናም ትንሽ እስቲ እንዲያው ሀገሬንም እወዳታለሁ ያለንበት ሁኔታን በጣም ያሳስበኛል። እና በዚያ በድሮ ሙያዬ ወደ ቤተ ክርስቲያን ጠጋ ብዬ ብጸልይ ባገለግል ትልቅ ክብር አገኝ ነበረ። ግን እስቲ እንዲያው ይሄን ደግሞ የተረሳውን እንድከምበት ብዬ ሰው አሁን አንተ ምንድን ነው በንስሐ አድሜ ብለህ ስብሰባ ምናምን እያል ይሉኛል ብዙ ጓደኞቼ ያኛውን ብዙ ሰው ይሄድበታል አለ እንደው፣ ያልተሄደበትን መንገድ የተረሳውን መንገድ ብንሄድበት ነው እያል ደግሞ በዚህም በሽምግልናውም መወክራለሁኝ። አሁን እዛ የክልሉ የሽምግልና ስርዓት ማህበር ሰብሳቢ ነኝ። በዚህም አቅሜ የፈቀደውን ያህል እየሞከርኩ ነው። ጊዜውም ሁኔታዎችም የሚጠይቁበት ሰዓት ነው። ይልቁንም ደግሞ እንደርሶ ያለ ባህሉን ወጉን የሚያውቅ መንገዶቹንም የሚያውቅ ጥበቡንም ደግሞ በስርዓት የሚገባውን ድርሻ መጫወት እንዲችል ከመቼውም ይልቅ ዛሬ የሚያስፈልግ ሰዓት ላይ ነው እና ይሄኛውን ቢተው የሚያስብል አይመስለኝም። አገር አቀፉንም አንስተዋል። በብሔራዊ ደረጃ እየተደራጀ ሁሉን ያሳተፈ ነገር ለማድረግ የሚሞከርበት ነው። እንደ እርሱ ያለ በየአካባቢውም ያሉ ተሰሚነት ያላቸው አባቶች የሚያደርጉት አስተዋጽኦ ፋይዳው ትልቅ ነውና ትልቅ ስራ እየሰሩ ይመስለኛል ቆንጅት ከእሱ ጋር የተያያዘ የሆነ ነገር እየሰሩ መሆኑን እዚህ ሀገር የሚመጡበት አይቻለሁ ታነሹ ነገር ካለ እዚኛው አሁን ልክን አንተ እንዳልከው አሉላ አሁን ይበልጥ ያለው የሽምግልና የሀገር ጥበብ እንዳሁን የሚያስፈልግበት ጊዜ የለምና ዘርዘር ባለ መንገድ ደግሞ እሱ ላይ ያተኮረ ምናልባት ለብቻውም ውይይት ማድረግ ይኖርብን ይሆናል ብዬ አስባለሁኝ አሉላ በትክክል ነው። ቆንጂት ሊቀህሩያን ምናልባት የምንቸገረው በጣም ብዙ ጥሩ ነገሮች እሱ የሰሩባቸው ብርካት ያቸው ጭምር ሁሉን በአንዴ እንዳናካትት የሚያግዱ ይመስላል እንጂ እነህ አንኳር አንኳር ርዕሰ ጉዳዮች ናቸው። በተለያየ ጊዜያት እንወያይባቸዋለን። ግን እንደው ፍሬ ነገሮቹ ሳይነሱ እንዳይቀሩ አንድ ጥያቄ ልወርውር ሊቀ ሕሩያን ቀደም ብለን ባስተዋወቅ ነው ስነ ስርዓት ላይ ጥናታዊ ጽሁፍ አቅርበዋል። እዚህ የተነሳ ስነ ስርዓት ላይ ተጽዕኖ ፈጣሪ ሴቶች ከኢትዮጵያ ስነ መንግስትና ከቅኔ ጥበብ አንጻር በሚል ነው በቅርቡ እዚህ ዋሽንግተን ላይ ያቀረቡት ጥናታዊ ጽሁፍ። ለጥናቱም ደግሞ ማህበራዊ ስሪቶች፣ ልማዶችና እምነቶች ሴቶች ትኩረት እንዳያገኙ አድርገዋል ከሚለው የስነ ጾታ ጥኞች አስተሳሰብ አለፍልል እንደ ሀገር ተጽዕኖ ፈጣሪ የሆኑ ዘመን ተሻጋሪ ታሪክ ካላቸው እናቶች ይሏቸዋል። ውለታና አገራዊ አስተዋጽዋቸውንም ለመዳሰስ ነው ያሰብኩት ነው የሚሉት በመግቢያዋ። እስኪ እንደው ፍሬ ነገሩን ባጭሩ፣ መጀመሪያ ባጭር የሚባልም አደለም ሰፊ ርዕስ ነው እንዳልነዎት፣ ለማስተዋወቅም ጭምር ስለሆነ ፍሬ ነገሩን አስይዘውን መነሻ ያደረጉትንም የሥነ ጾታ አጥኚዎቹን እንዲህ እንደርሰው የሚያውቅ ሰው ግራና ቀኙን እያዛምደ መከራከሪያ ያነሳልና እሱንም አያይዘው ቢያስረዱ ነው። እሺ፣ እንግዲህ እንደ ተባለው ነው። እኔ እንግዲህ ከጥናቶች በጣም በሁለት ባለ ታሪክ እናቶች ላይ እመሰጣለሁ። እውነት ለመናገር በዋናነት እቴጌጣዊቱ ብጡል ብርሃን ዘኢትዮጵያና በመጽሐፍ የርእስም እንዳልኋቸው ሊቀ ሊቃውንት ወይም የቅኔዋ ንግስት መሃይ ገላነሽ አዲስ ሁለቱ በጣም ቆይቷል። ለስሜቴ እንዲው ቅርብ ከሆኑልኝ እና የእነሱን ታሪክ እንደው ማንበብ ማየት ትችልም ደግሞ ለመጻፍ የሞከሩ ቀደም ብዬ ነው እና በእነሱ ታሪክ ላይ ነው የምነሳ። ያው የጌጌጣየቱን ታሪክ ሁሉም ያውቀዋል። ብዙ ስራ ተሰርቶበታል። ከመጽሐፍ እስከ ፊልም፣ ቲያትር ሁሉ የተሰራበት ነው እና ማይ ገላነሽ ሐዲስን ዋን ንግስት ብዙ ሰው ያን ያህል እንዲሁ የተወሰነ በተወሰነ ደረጃ ነው እንጂ የሚያውቃቸው አልነበረምና በሁለቱ ላይ መጽሐፎችን ከሳተሙ በኋላ እንግዲህ የእናት ፍቅር አለብኝ። ማለትም እናቴ የሁለት ዓመት ሳይሞላኝ በወጣትነት እድሜዋ የመጀመሪያ ልጇን እኔን አጥፍታ ሳትጨርስ ከዚህ ዓለም ተለይታ በአያቴ ነው ያደኩኝና እንግዲህ እናትን አውቀው ከሚወዷት በዝናዋ በታሪኳ በፍቅሯ የሚወዷት የሚበልጡ ይመስለኛል። እና የእናት ፍቅር አለብኝ አንደኛ እንደው በወጣትነት እድሜዋ የነበረዋን ስዕሏን ይስሉልኛል፣ ይነግሩኛል ምን አይነት እናት እንደነበረችና የእሷ ፍቅር ስሜት እንግዲህ ምናልባት ወደ ሴቶች እንዳዘነብል አድርጎኛል እና በጥናቴ ላይ እነሱ ላይ አተኩራለሁ። ከዚያ ደግሞ በቅዱስ ያሬድና በዜማው ላይ እሞክራለሁ እና ከዚህ ተነስቼ ያው የተሞካከሩ ስራዎች አሉ በሴቶች ላይ የተሰሩ። በቅኔም ላይ የተሞከሩ ስራዎች አሉ እና ከዚህ ጋር ተያይዞ ደግሞ ያው ትንሽ ቅድም እንዳልሁት ባለችኝ ጊዜ ደግሞ ከመጽሐፍ ጋር አልለያይም መጽሐፍ ወዳጅ ነው እና ከመጽሐፍት ጋር ስለማልለያይ ስለ ሴቶች አነባለሁ እና አሁን ለዚህኛው ለጣይቱ የባህልና የትምህርት ማዕከል አንድ ጥናት እንድታቀርብ ይፈልጋል ሲባል ምርጫዬን ወደዚህ ያደረግኩና ከእሜቴ የገላነሽ አዲስና ከቴጌ ጣይቱ ተነስቼ ሌሎችንም የማደንቃቸው አንድ የምሰራውም አሁን ዝግጅት ላይ ያለ የታሪክ መጽሐፍም አለኝ። አሁን በዚያም ውስጥ የሴቶችን ታሪክ ዳስሻ ያለሁና በተለይ ከዚህ ከመካከለኛው ዘመን ጀምሮ ያሉት የሚታወቁ አሉ። እነ እቴጌ ሰብለ ወንጌል ታላቅ ታላቅ ንግሥት ናቸው። እንደገና ደግሞ ከሳቸው ቀጥለው የሚመጡት እነ እቴጌ ምንትዋብ አሉ፣ እነ እቴጌ ጣይቱ አሉ፣ እነ ንግሥተ ነገሥታት ዘውዲቱ አሉ። ከዚያ ቀደም ስንል ደግሞ ከአጼ ዘርዓ ያዕቆብ ጀምሮ እነ ንግሥት እሌኒ በስም መመሳሰል ትንሽ ታሪኩ አሻሚነት ያለው ቢሆንም እኔ ትንሽ ለመለየት ሞክሬ ያለው እነ እቴጌ እሌኒ ሶስት ናቸው። ቀዳማዊት፣ ዳግማዊት እና ሳልሳዊ ትሊኒ። በተለይ ዳግማዊ ትሊኒ ከዚህ ከፖርቱጋል ንጉስ ከዝነኛው ከኢማኑኤል ጋር ይጻጻፉ የነበሩት ያኔ ከኢማም አህመድ ኢብን ኢብራሂም ግራኝ ጦርነት በፊት በእነዚህ በናልባሪ ስራ ብዙ ቦታ ላይ የተጠቀሱ በጣም ይስውኝ ነበረ። ከዚያ ደግሞ ለምን ትንሽ ወደኋላ ስትዬ እንግዲህ የምናውቃቸው አሉ በዚህ በመጽሐፍ ቅዱስ ላይ በሐዋርያት ሥራ ምዕራፍ ስምንት ላይ የተጠቀሰችው ንግስት ህንደኬ አለች። እንደገና ከዚያም በፊት ደግሞ ያው እነ ማክዳ ወይም ንግስተ ሳባ ሌሎችም እንዳሉ ለምን አላየውም ብዬ እሳይ በትንሹ የካሲዮፕያ ከምትባለዋ ቅድመ ልደተ ክርስቶስ አንድ ሺ ስምንት መቶ ሰባ አንድ አመተ ምረት ላይ ነግሳ ሀገሪቷን አስራ ዘጠኝ አመት እንደመራች የተጻፈላትን ታሪክ እሱ ጀምሬ እንግዲህ ለምን በእነሱ ላይ አላጠናም የሚል ሀሳብ መጣልኝና ከጽዕኖ ፈጣሪ ሴቶች በኢትዮጵያ ከስነ መንግስትና ከስነ ቅንያት አንጻር ወይም ከቅኔ ጥበብ አንጻር ብዬ ርዕሱን መረፉ። በሱም ላይ ያው ለመስራት እንግዲህ አቅሜን ያህል ደገቡኝ። አብስትራክቱን ወይም ደግሞ መጥበት ጽሁፉን ለቦርዱ ልኬን ተቀባይነት አገኘና በዚህ የተነሳ ነው እንግዲህ አንደኛም ትንሽ ስሞታውንም ለመቀነስ ነው። እንደው በቃ ብዙ ጊዜ ስነ ፆታ የሚያጠኑ ሰዎች ሁልጊዜ ብሶት ነው የሚያሰሙ፣ ምሬት ነው የሚያሰሙ፣ የስነ ቃሉንም ምንም እየጠቀሱ ሁልጊዜ ሴቶችን በተበዳይነት ነው በጣም እንትን እያለ የመጣው ብዙ ስብሰባዎች ይሳተፋለሁኝ። እና ከሱ በስተጀርባ እስከሱ ባሻገርስ እንደ ሀገር ምን በጎ ነገር አለን የሚለውንም ትንሽ መልስ እንደው ብዬ በእሱ ላይ ነው አድማጮች እንዳልነው ለቅምሻ ያህል ነውና በምስል የተደገፈውን የስቱዲዮ ወጋችንን ከቀጣዩ የራዲዮ መጽሔቶች በአንዱ ይዘን እንመለሳለን። አሁን ደግሞ ጉዞ ወደ አዲስ አበባ። ንጉሴ አክሊሉ የትላንቷንና የዛሬዋን አዲስ አበባ መቃኘቱን ቀጥሏል። የምሽቱንም እነሆ ይዞልን ቀርቧል። የአዲስ አበባው መስኮት የተባለው መደበኛ ዝግጅት ሲጀመር አሁን የንጉሴ የራዲዮ መስኮት ተከፈተ። ታጀበ በየነ የአዲስ አበባ ማዘጋጃ ቤት የሕዝብ ግንኙነት ኃላፊ ነበር። መንገድ ትራንስፖርት ባለስልጣንም ሰርቷል። ታጀበ ከአርባ ዓመት በፊት አዲስ አበባ ስናገር የሚል መጽሐፍ ጽፎ ነበር። ዛሬ ላይ ወይ አይበለኝና፣ ከአርባ ዓመት በፊት የነበረችውን አዲስ አበባ የነበረችበትን ጎስቋላ ሕይወት አስታውሶ ባላት የተፈጥሮ ውበት ታግዛ ምን ያህል ውብና ድንቅ ከተማ እንደነበረች እንዴት እንደገለጻት በርዕሱ ገምቱ። ወይ አዲስ አበባ ወይ አራዳ ሆይ ሀገርም እንደ ሰው ይናፍቃል ወይ ተብሎ እኮ ስንኝም ተቋጥሮላት ነበር። አዎ ይናፍቃል፣ ሀገርም እንደ ሰው ትዝታው በአይን ነው የሚመላለሰው ብዬ እኔም በአዲስ አበባ ልጅነቴ ተቀኝቼላት ነበር። አሁን ያለኝን ሰማንያ ፐርሰንት ያህል አዲስ አበባ ላይ አሳልፍ ያለው። በእርግጥ የተወለድኩት ገጠር ነው፣ ህፃን ሆኜን የመጣሁት አዲስ አበባ እንደ ስሟ ደግሞ የሚገርም ነገር አዲስ አበባ እየሆነች የመጣችው እንዴት እንዴት እስቲ የቴት አካባቢ አስተዋልክ እስኪ ንገረኝ አቶ መሀሪ ኧረ ምን ያላየሁት ነገር አለ አቶ ንጉሴ በእውነት ሀገራችን አሁን ባለችበት ሁኔታ ይሄ የልማቱን ጉዳይ ነው የልማቱን የእድገቱን የእግረኛ መንገዱን የመኪና መንገዱን የህንፃውን ይገርመሃል እኔ እንደው ሌሊት ሌሊት በአረሳት ውስጥ ይሰራል ወይ እስከምትልበት ደረጃ ይደርሳል። ለውጥ ነው የምታየው። የመንገድ ለውጥ አለ። አዲስ አበባችን አሁን በንጽህና በኩል እየነጻች ውብ እየሆነች ነው የሄደችው። አቶ መሀሪ አብዞ። አዲስ አበባ እንደ ትናንት ዛሬ ደግሞ አፏን ሞልታ ስለ ራሷ ለራሷ በራሷ ትናገራለች። የመንግስት መቀመጫ የህግ አውጪ ተርጓሚና አስፈጻሚ ሀሳብ ማመንጫ እንደመሆኗ ከራሷም አልፋ ስለ ሌሎች ሁሉ ትናገራለች። ከቀድሞው የመንግስት መቀመጫ እንጦጦ ላይ ሆና ስለ አስደናቂው የእንጦጦ ፓርክ የተፈጥሮ መድረክ ታወጋናለች። አራት ኪሎ ከታላቁ ቤተ መንግስት ከእንቁላል ቤት ሆና ትተርክልናለች። ፊት በር ጠከራራ ስላሴ ገበያ ኖራ ማቃጠያ ላይ ሆና ደግሞ ስለሸገር ሸገር የወዳጅነት ፓርክ ታጫውተናለች። አራት ኪሎ ባሻወልዴ ችሎት ላይ ተሰይማ ስለ አብርሆት ቤተ መጽሐፍት ትነግረናለች። ስለ ሸገር የታዳጊዎች መጫወቻና መዝናኛ ትነግረናለች። ይህ ቦታ ለሙሽሮችም ለቪዲዮና ለፎቶግራፍ አመቺ ነው። አቶ ዱላ በሽር አዲስ አበባ በእኔ እይታ በጣም ተለውጣለች። ብዙ ነገር ያው ውስጡ ስላለን አናቀውም እንጂ ብዙ ነገሮች ተለውጠዋል። በተለይ ከኤርፖርት ጀምሮ ያለው የመንገዱ መለወጥ አበባ በአበባ ደምቆ እና እስከ መስቀል አደባባይ ድረስ መስቀል አደባባይ የተሰራው ደግሞ ልዩ ነው። ውስጥ ፓርኪንጉ ራሱ በቃ ውጭ ያለ ነው የሚመስል። ከዛ ወጣ ብለህ ደግሞ እስከ ባቡር ጣቢያ ስትሄድ ከባቡር ጣቢያ እስከ ማዘጋጃ ቤት ያለው በጣም ደረጃው የጠበቀ ለእግረኛ ምቹ የሆነ መዝናኛ በአትክልት ያጌጠ እና አጨራረሱ ሁሉ ያማረ፣ ግራና ቀኙ ሁሉ በቃ የሚያምር በተለይ እንዳው እዛ አካባቢ ጥሩ ማረፊያ ቢኖሩ ሰው እየሰለጠነ ሲሄድ እሱ በጣም ለእግር የተመቸ ወደፊት እንጃው ሰው በቃ ሲገባው በእግር የሚሄድ ተጋፍቶ የሚሄድበት ቦታ ነው። እና ከባቡር ጣቢያ እስከ ማዘጋጃ ቤት ያለው ለእግር ምቹ ነው፣ ለመዝናናት ምቹ ነው። እና ግራና ቀኝ ሱቆች ቢኖሩ ለምሳሌ የድሮ ፖስትራንዴቡ አሁን በሱ ምትክ አኮ ኮፊ የሚል በጣም ቆንጆ ዘመናዊ አካባቢ የሚመጥን ነገር ተሰርተዋል። እንደሱ አይነት ግራና ቀኝ ሱቆች ቢበዙ በጣም ጥሩ ነው። ሰው ማረፊያ ይሆነዋል፣ የስራ ፈጠራም ይኖራል። አድማጮቼ ለዛሬ አቶ ዱላ በሽርን እና አቶ ማህሪ አብዞን አመስግኜ ልሰናበት የዛሬ አስራ አምስት ቀን እንገናኝ። የአዲስ አበባን አዳዲስ ገጽታዎችና ታሪክ ግራና ቀኝ የተመለከተውን ንጉሴን ለዝግጅቱ እናመሰግናለን። ፈተናዎችና ምስቀልቆሎቿን ደግሞ በሌላ ፕሮግራም ይመለስበታል። ውድ የራዲዮ መጽሔት አድማጮች ለምሽቱ ያሰናዳነውን በዚሁ መቋጨታችን ነው። የኢሜይል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳት ካም ነው። የስልክ ቁጥራችን 202 205 99 42 የውስጥ መስመር 14 ነው። ጻፉ፣ ደውሉልን። የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ ሦስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበድና ቆንጂት ታዬንን በዚሁ ተሰናበትን። ሰላም፣ በደህና እደሩ።